ጤናና አካባቢ የጡት ካንሰር በሽታን መከላከል የሁላችን ኃላፊነት ነው ጡቶን በመዳሰስ ቅድመ ምርመራ በማድረግ ህይወቶን ይታደጉ በሚል መሪ ቃል በያዝነው የጥቅምት ወር ለህብረተሰቡ ስለ ካንሰር የግንዛቤ ማስጨበጫ እንቅስቃሴ እንደሚደረግ የኢትዮጵያ የጤና ጥበቃ ሚኒስቴር በፌስቡክ ገጹ ላይ ያሰፈረው መረጃ ያመለክታል። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ፣ ሰዎች ስለ በሽታው እንዲያውቁ፣ የታመሙና አቅም የሌላቸው ወገኖች ደግሞ ሕክምና እንዲያገኙ የበኩላቸውን የሚያደርጉ ጥቂት መንግስታዊ ያልሆኑ ድርጅቶች ኢትዮጵያ ውስጥ እየተንቀሳቀሱ ነው። በህብረተሰቡ ዘንድ ያለውን የግንዛቤ ደረጃ እንዴት ይመዝኑታል? ለጥቂት ደቂቃዎች አብረን እንቃኝ። የዓለም የጤና ድርጅት በቅርቡ ይፋ እንዳደረገው በየአመቱ 1.38 ሚሊየን አዳዲስ የጡት ካንሰር ታማሚዎች በመላው ዓለም ይገኛሉ። በተመሳሳይም በዚሁ ምክንያት በየአመቱ 4580 ሰዎች ይሞታሉ። በመላው ዓለም በጎርጎሮሳዊ የዘመን አቆጣጠር ጥቅምት ወር ስለ ጡት ካንሰር ቅድመ ምርመራና በግል ሊወሰድ ስለሚገባ ጥንቃቄ መረጃዎች በሰፊው ይሰራጫሉ። የማቲዮስ ወንዱ የኢትዮጵያ የካንሰር ማህበረሰብ የቦርድ ሰብሳቢና ካንሰር ላይ የሚሰሩ ድርጅቶች አስተባባሪ ኮሚቴ ሊቀመንበር ዶክተር የትናየት አበበ አሁን በያዝነው የጥቅምት ወር ቀሪ ሁለት ሳምንታት በተለይ አዲስ አበባ ላይ ሰዎች በነጻ የጡት ካንሰር ቅድመ ምርመራ የማድረግ እንዲሁም ስለ ጡት ካንሰር ግንዛቤ የሚያስጨብጡ መረጃዎችን እንዲያገኙ ለማድረግ ዝግጅቱ እየተጠናቀቀ መሆኑን ገልጸውልናል። ዘንድሮ የእግር ጉዞ የለም። ግን ግንዛቤ ለማስጨበጥ የትላንትና ሳምንት በጤና ጥበቃ ሚኒስቴር ውስጥ ክብርት ወይዘሮ ሮማን የዚህ ካንሰር ጠባቂያችን ናቸው። እሳቸው እና የጤና ጥበቃ ሚኒስቴር ሚኒስትር እና እሳቸው የተገኙበት ጋዜጣዊ መግለጫ ሰጥተው ነበረ። አሁን ምን ልናደርግ ነው? አስራ አንድ ጤና ጣቢያ አለ በአዲስ አበባው። ለአስራ አንዱ ጤና ጣቢያ ቀድሞ ለመመርመር ቀድሞ ለማወቅ የሚለውን ስልጠና ለነርሶች እና ለጤና መኮንኖች ተሰጥቶ ህዝቡ እዛ እየሄደ ትንሽ ግንዛቤ እንዲኖረው እናደርጋለን። እንደው ግን ዶክተር የትናየትስ እስከ ዛሬ ባለው እንቅስቃሴያችሁ በግልም በምታገኟቸው ሴቶችም ሆኑ ወንዶች ይሄንን በተመለከተ ምን ያህል ግንዛቤ ያላቸው፣ እሱን ለማለት ግን በጣም ከባድ ነው። ትንሽ ገና ነው። ምክንያቱም እኛም ከአቅም ውስንነት የተነሳ ግንዛቤው ላይ የተወሰነ ነገር ላይ እንሰራለን። በሽተኞችንም በጣም እንረዳለን። ይልቁ ነው ከክፍለ ሀገር የሚመጡትን አቅም የሌላቸውን እንክብካቤውን በማድረግና በማመላለስ እንረዳቸዋለን። እየመጡ እየተሻላቸው እየዳኑ እኛ ጋር የሚመጡት የመዳን ቻንሳቸው ከፍ እያለ እየመጣ ነው። እንደው በአገር አቀፍ ከተባለ ግን ገና ብዙ ይጠብቀናል። የካንሰር ቅድመ ምርመራን በነፃ የሚያደርጉት አስራ አንድ ጤና ጣቢያዎች ስምም በየቦታው በሚለጠፈው መረጃ ላይ እንደሚዘረዘር በመገናኛ ብዙኃንም የግንዛቤ ማስጨበጫ ዝግጅቶች እንደሚቀርቡም ዶክተር የትናየት ጠቁመዋል። ባለፈው ዓመት የሕክምና ትምህርቷን ያጠናቀቀችው ወጣት ዶክተር ቤተልሔም ጥጋቡ በጥቁር አንበሳ ሐኪም ቤት የመጀመሪያውን የአገልግሎት ዘመኗን መጀመሯን ትናገራለች። በዚህ ጊዜም የጡት ካንሰር ታማሚዎች ወደ ሐኪም ቤት የሚመጡት በሽታው ስር ከሰደደ በኋላ መሆኑን አስተውላለች። የጡት ካንሰሩ በጣም ከበረታና ወደ ሌላ ሰውነት አካሎች ላይ ለምሳሌ የአከርካሪ አጥንት፣ ጉበት፣ ሳምባ ላይ ከሄደ በኋላ ነው። ሴቶቹ ወደ እኛ የሚመጡት ብዙ ጊዜ ሲታሰብ በውጭ ሀገር እንጂ እኛ ሀገር ያለ አይመስልም ብዙ ሰው። አሁን አሁን ግን በተለይ ከገጠር የሚመጡ ሴቶች በጣም አፌክትድ ናቸው። በዚህ እና እኛ ጋር ሲመጡ ምን ናቸው በጣም ከተስፋፋ በኋላ ቆሳስሎ፣ ፈነዳድቶ፣ ሌሎች ኢንፌክሽኖች ይዘውት ደምቶ ቆዳ በላይ ተስፋፍቶ ወደ ሳምባ ወደ ጉበት እንዳልኩሽ ተሰራጭቶ ነው። ወጣቷ የሕክምና ባለሙያ እያይዛም እንዲህ ተጎድቶ የሚመጡት የካንሰር ታማሚዎች በሚደረግላቸው የሕክምና እርዳታ በቀላሉ የመዳን እድላቸው ጠቦ እንደሚታይም ትናገራለች። አንደኛው ጡት ክፉኛ በካንሰር ተጎድቶ በቀዶ ጥገና የመወገድ አማራጭ ብቻ መኖሩ የሚነገራቸው ታማሚዎችም ይህን ለመቀበል ስለሚያዳግታቸው ችግሩን ለማባባስ አይነተኛ ምክንያት የሚሆንበት አጋጣሚ መኖሩንም ትጠቅሳለች። እና ወርመሱ በጣም መጥፎ ነው። እድሜያቸው ከሰላሳ አምስት ከአርባ በላይ ያሉ ሴቶች ላይ በጣም ይታያል። ቅድመ ምርመራ ቢያደርጉ በጣም ብዙ ሰዎች ጥሩ ነው። በተለይ ከአርባ አመት በላይ ያሉ ሴቶች ማሞግራፊ የተባለ ምርመራ አለ። እሱን ምርመራ እንዲያደርጉ ነው የሚመከረው። በተለይ በሽታው እናት ወይም እህት እንደዚህ አክስት ቤተሰብ ውስጥ ያለበት ሰው መቶ ቢመረምር ማንኛውም ሴት መቶ ቢመረምር ጥሩ ነው። አንዲት ሴት እራሷም በራሷ መመርመር እንደምትችልና ምልክቶችን ስታይም ቶሎ ወደ ሐኪም ዘንድ መሄድ እንደሚኖርባትም ታሳስባለች ወጣቷ የሕክምና ባለሙያ። አንድ ሴት በተኛችበት የቀኝ እጇን ከጭንቅላቷ ስር በማድረግ በግራ እጇ የቀኝ ጡታን መመርመር፣ ከዛ ላ በቀኝ እጇ ደግሞ የግራ ጡታን መመርመር ትችላለች። የጡታን እያንዳንዱን ክፍል ቀስ ብላ ከላይ ጀምራ በደንብ በጣቶቿ በመጫን ውስጥ ድረስ በክብ በክብ አይነት እንቅስቃሴ ቼክ ማድረግ ትችላለች። ያኔ እጠት ከተሰማ ቶሎ ብላ ወደ ጤና ጣቢያ ወይም ክሊኒክ በመሄድ ያልኩሽን አልትራሳውንድም ሆነ ማሞግራፍ መነሳትና ማወቅ ትችላለች። ካንሰርን ለመከላከል ኢትዮጵያ ውስጥ እንቅስቃሴ ከሚያደርጉት መንግስታዊ ያልሆኑ ድርጅቶች አንዱ የሆነው ማቴዎስ ወንዱ የኢትዮጵያ ካንሰር ማህበረሰብ ከተቋቋመ አስራ ሶስተኛ አመቱን ይዟል። መስራችና ስራ አስኪያጁ አቶ ወንዱ በቀለ ድርጅታቸው ያደረገውን ጥረት ውጤት ሲመዝኑት ስለ ካንሰር ግንዛቤ ያለው ወገን የሚጠብቁትን ያህል እንዳልሆነ ነው የሚናገሩት። ያ አሁን ከጤና ጥበቃ ሚኒስቴር ጋር ሆነ አገር አቀፍ የካንሰር መቆጣጠሪያ እቅድ እንዲወጣ መርዳታችን ያ ትልቁ ስራችን ይመስለኛል። እና በዛ ምክንያት እንደፈለግነው ባይሆንም በተለይ በዚህ ጉዳይ ላይ የተሰማሩ ጤና ባለሙያዎች፣ ክልል ያሉ ሰዎች ለተደረሰው ስራ ከጤና ጥበቃና ከቀዳማዊት እመቤት ጽህፈት ቤት ጋራ የኛም አስተዋጽኦ ቀላል ነው ብዬ አልገምትም። ህብረተሰቡ ግን ስለ ካንሰር አሁንም በቂ ግንዛቤ በቂ እውቀት አለው ብዬ አልገምትም። ምክንያቱም አሁንም ከክልል የሚመጡ ሴቶች ስናያቸው መጥፎ ደረጃ ላይ እየደረሱ ነው የሚመጡት። በየክልሉም ሄደን ስናስተምር በተለይ አሁን ደቡብና ኦሮሚያ ላይ ብዙ ሰው በቂ ግንዛቤ እንደሌለው ነው የምንረዳው እና የአቅም ውስንነት ስላለው ብዙ ሰው ደርሰናል የሚል እምነት የለኝም። ያም ቢሆን ግን በልጃቸው ሞት ምክንያት ት ስለ ካንሰር ሌላው ወገናቸው በቂ እውቀት ኖሮት በሽታው ህይወት ከመንጠቁ በፊት መከላከል እንደሚቻል ለመቀስቀስ የተነሱበት ዓላማ ዓለም አቀፍ እውቅናን አትርፏል። ከሳምንታት በፊትም ሁለት ሽልማት አግኝተዋል። መስከረም አስራ አንድ ቀን የተባበሩት መንግስታት ስብሰባ ሲካሄድ ተጓዳኝ ስብሰባዎች ይካሄዳሉ እና አንዱ የስርዓተ ጾታና ዘላቂ ልማት ላይ የተደረገ በአብዛኛው በዓለም ላይ የሚገኙ ቀዳማዊ መቤቶች የተሳተፉበት እዛ ላይ ከኢትዮጵያ ከተጋበዝነው አራት ድርጅቶች ማቲዎስ ወንዱ የኢትዮጵያ ካንሰር ሶሳይቲ አንዱ ነው። በዛም እኔ በግል የነብለር ቪዥን አዋርድ የሚባል ሽልማት አግኝቻለው። ያ ሽልማት እንግዲህ ለእኔ በግል ቢሰጠኝም በሶሳይቲው ላይ የተሰማሩ ሰዎች እውቅና አድርጌ ነው የምወስደው። በሁለተኛው ቀን ፒፕል ቱ ፒፕል የሚባል ወደ አምስት ሺህ የሚሆኑ አባላት ያለው ዋና ጽህፈት ቤቱ አሜሪካን ሆኖ ካናዳ ስዊድን ፊንላንድም እዚያ ኢትዮጵያም ቅርንጫፍ ያለው ድርጅት የእኛ ሶሳይቲ ካንሰርን በመቆጣጠር ሂደት ውስጥ ያደረገውን አስተዋጽኦ ትምህርታዊ ጽሁፍ እንዳቀርብ ነበር የጋበዘኝ። በኋላ ላይ ደግሞ እጅግ የላቀ የህብረተሰብ አገልግሎት ሽልማት የሸለሙኝ እና ይህ ሽልማት ደግሞ ከሁሉ ነገር የገረመኝ ሽልማት የተሰጠው መስከረም አስራ ሶስት ነው። ማቲም የሞተው የዛሬ አስራ አራት አመት በመስከረም አስራ ሶስት እዛ ዋሽንግተን ሰባት ሰዓት አካባቢ ማለት እዚህ እኛ አዲስ አበባ ከምሽቱ ሁለት ሰዓት ነው ማቲ የሞተበት ቀንና ሰዓት ላይ መሆኑ ነው። ኢትዮጵያ ውስጥ ብቻ ሳይሆን በአብዛኛው በማደግ ላይ በሚገኙ ሀገራት በህብረተሰቡ ዘንድ ካንሰር ብዙም ትኩረት የሚሰጠው በሽታ እንዳልሆነና እንደውም የበለጸጉት ሀገራት ችግር ተደርጎ ሲታይ እንደቆየ ነው መረጃዎች የሚያመለክቱት። ከቅርብ ዓመታት ወዲህ ምርመራው እየተስፋፋ ሲመጣ በእነዚህ ሀገራት በካንሰር የተጠቂዎች ቁጥር ከፍ እያለ መሄዱ ነው የተነገረው። ኢትዮጵያ ውስጥ የመመርመሪያ መሳሪያዎቹ አቅርቦት እየተሻሻለ ቢሄድም ህብረተሰቡ ያለው ግንዛቤ አሁንም ብዙ መስራት እንደሚያስፈልግ ያመላክታል። በድጋሚ አቶ ወንዱ፣ አሁን ለምሳሌ የማህጸን ጫፍ ካንሰር በኢትዮጵያ ውስጥ ቁጥር አንድ ገዳይ የካንሰር ህመም ሆኖ እንደምታውቂው ክትባት አለው። ከተደረሰበት የመዳን እድሉ እጅግ በጣም ጥሩ ነው። ወደ መቶ አስራ ስምንት ሆስፒታሎች የክራዮቴራፒ መሳሪያ ተተክሎ ህክምናው ከሞላ ጎደል ነጻ እንዲሆን እያደረግን ያለ ነው፣ ከጤና ጥበቃና ከክልሎች ጋር እየተነጋገርን። ግን እንደዚያም ሆኖ ህብረተሰቡ ሄዶ ለመመርመር እና ለመታከም ያለው ፍላጎት ዝቅተኛ ነው። አሰላም፣ አዳማም፣ ቢሾፍቱም ወላይታም ያየ ነው። ይሄ ነው እና በዛ ቅር ይለኛል የማጸጫፍ ካንሰር የእኛ ሴቶች በነጻ ህክምና የሚያገኙበት ስራ አስራ አምስት ደቂቃ ሄደው መመርመር እየቻሉ በክልልም አዲስ አበባም በየቦታው እየሄድን በማስተማር በቅስቀሳ የምናገኘው ምላሽ በቂ ነው ብዬ አልገምትም። በተለይ ከሰላሳ እስከ አርባ ዘጠኝ ዕድሜ ያሉት ሄደው ቢመረመሩ አምስት አመት በሰላም ይኖራሉ። አለዛ ግን ህመሙ መኖሩ የሚታወቀው ሽታ ማምጣት ሲጀምር፣ መድማ ሲጀምር ነው። ያኔ ደግሞ በጣም ከፍተኛ ደረጃ ደርሷል ማለት ነው። የጡትም ቢሆን እንደዛው ነው። በወር አንድ ጊዜ አስር ደቂቃ አይፈጅም ራሳቸውን ጡታቸውን ፈትሸው የጓጎለ ነገር ካለ፣ ፍሳሽ ነገር ካለ ቶሎ ወደ ህክምና ተቋም ቢሄዱ ታከሙ የመዳን እድላቸው ሰማንያ ዘጠና ፐርሰንት ደርሷል። የህክምና ባለሙያዎቹም ሆኑ በካንሰር ላይ ህብረተሰቡን የማንቃት ስራ እያከናወኑ የሚገኙት ደጋግመው የሚያሳስቡት አስቀድሞ ምርመራ ማድረጉ ጤናንም ሆነ ህይወትን ከከፍ አደጋ ሊያድን ይችላል የሚለውን ነው። እናም አዲስ አበባ ላይ በተዘጋጁት አስራ አንድ የጤና ጣቢያዎች በመገኘት ቅድመ ምርመራውንም ሆነ ተገቢውን መረጃ በማግኘት እርስዎንና የእርስዎ የሆኑትን ሁሉ ከካንሰር ለማዳን የበኩሎን ጥረት እንዲያደርጉ እኛም እናሳስበው። ለቃለ ምልልሱ የተባበሩንን ሁሉ እያመሰገንን ለእለቱ ያልነውም በዚሁ አበቃን። አድማጮች፣ አስተያየት ጥቆማችሁ አይለን። ሸዋዬ ለገሰ ነኝ። ሰላም ሁኑ።